You're with SBS Radio. Find more great stories in your language at sbs.com.au. ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። የኒው ሳውዝ ዌልስ የሥነ ጥበብ ሚኒስትር የኮሮና ቫይረስ ደንብን በመተላለፋቸው ሥራቸውን ለቀቁ አውስትራሊያ ውስጥ በኮሮና ቫይረስ ሳቢያ ሕይወታቸው ያለፈ ሰዎች ቁጥር 54 ደረሰ፤ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የኒው ሳውዝ ዌልስ የሥነ ጥበብ ሚኒስትር ዳን ሃርዊን የስቴቱን የኮሮና ቫይረስ ደንብ በመጠሳቸው ከካቢኔ አባልነታቸው ለቀዋል። አቶ ሃርዊን የኮቪድ-19 የሕዝብ ጤና ድንጋጌን ጥሰው የሽርሽር ቤታቸው መገኘታቸውን የሚያሳይ ፎቶግራፍ ይፋ በመሆኑ ሐሙስ ኤፕሪል 9 የ1000 ዶላርስ መቀጮም ተጥሎባቸዋል። የ55 ዓመቱ ሰው ሥራቸውን በፈቃዳቸው ለመልቀቅ የወደዱትም ምንም እንኳ የሕዝብ ጤና ድንጋጌን አክብሬያለሁ ብለው ቢያምኑም በእሳቸው ሳቢያ ለመንግሥት ትኩረት አደናቃፊ መሆን ስላልፈለጉ እንደሆነ ገልጠዋል። በታዝማኒያ ሰሜናዊ ምዕራብ የሚገኝ ሆስፒታል መላው የሕክምና ሠራተኞችና የቀዶ ሕክምና ባለሙያዎች ራሳቸውን ለአስራ አራት ቀናት ለይተው እንዲቆዩ ተደረገ። ይህ የሆነውም አንድ አረጋዊ በርኒ ባለው ሰሜናዊ ምዕራብ የገጠር ሆስፒታል በኮቪድ-19 ምክንያት ሕይወታቸው በማለፉ ነው። የአረጋዊው ሕልፈተ ሕይወት ታዝማኒያ ውስጥ በኮሮና ቫይረስ ሕይወታቸው ያለፉትን ሰዎች ቁጥር አራት ሲያደርስ በአገር አቀፍ ደረጃም ወደ ሃምሳ አራት ከፍ እንዲል አድርጓል። የጤና ሚኒስትር ሴራ ኮርትኒ ራሳቸውን ቤታቸው ውስጥ ለይተው ለማቆየት የሚቸገሩ ሠራተኞች ካሉ የተለየ ለይቶ ማቆያ እንደሚመቻችላቸው አስታውቀዋል። የአውስትሬሊያ ምክትል የጤና ኃላፊ ፕሮፌሰር ፖል ኬሊ በኮሮና ቫይረስ ሳቢያ የተጣሉትን የጉዞና አካላዊ ርቀት ገደቦች ለማንሳት ጊዜው ገና መሆኑን አስታወቁ። አውስትራሊያ ውስጥ እስካሁን 6203 ሰዎች በኮሮና ቫይረስ የተያዙ ሲሆን የቫይረሱ ጥቃት እያዘገመ መሆኑም ተነግሯል። ፕሮፌሰር ኬሊ ምንም እንኳን የቫይረሱ መዛመትና የሟቾች ቁጥር መጠን አዝጋሚ መሆናቸውን ተከትሎ የአካላዊ ርቀት ጥበቃንና የድንበር ቁጥጥሮች እንዲላሉ ቢደረግ ቫይረሱ በፍጥነት ሊያገረሽ እንደሚችል ሲያሳስቡ በአሁኑ ወቅት የምንመለከተው ያሻቀበው አሽቆልቁሎ ዝርግ እንዲሆን ነው። በተወሰኑ አካባቢዎች እርግጥ ነው እያሽቆለቆለ ይገኛል። ይሁንና እዚህ ላይ የማሳስበው ብርቱ ጥንቃቄ እንዲደረግ ነው። አብዛኛዎቹ እስካሁን የተመለከትናቸው የቫይረስ መተላለፎች የመጡት ከውጭ አገር ጉዞ ነውና ዘና የማያውቅ ጊዜው አልደረሰም ብለዋል። የኩዊንስላንድ ጤና ሚኒስትር ስቲቨን ማይልስ አንዲት ከኮሮና ቫይረስ ጋር በተያያዘ የትኩሳት ክሊኒክ ነርስ ላይ ምራቅ በመተፋቱ ያዘኑ መሆናቸውን ገልጠዋል። እንዲሁም አንድ የ ሃምሳ ሁለት ዓመት ሰው በሮያል ብሪስበን ሆስፒታል የህዝብ አገልግሎት ሰጪ ላይ ብርቱ ጥቃት በመፈጸም ክስ ተመስርቶበታል። ግለሰቡ ብሪስበን በሚገኝ አንድ ፍርድ ቤት ለጁን 30 እንዲቀርብ ቀን ተቆርጦለታል። ከዚሁ ጋር ተያይዞም የኒው ሳውዝ ዌልስ ምክትል ፖሊስ ኮሚሽነር ጋሪ ወርቦይስ ሰዎች ላይ የሚያስሉ ወይም የሚተፉ ግለሰቦች እስከ አምስት ሺህ ዶላርስ የገንዘብ መቀጮ እንደሚያገኛቸው አስጠንቅቀዋለ። የቪክቶሪያ መንግሥት በኮሮና ቫይረስ ወረርሽኝ ወቅት በቤተሰብ ዓመፅ ሳቢያ ቤታቸውን ጥለው ለመውጣት ግድ ለሚሰኙ ሴቶችና ሕፃናት ልጆች መርጃ የሚውል 40.2 ሚሊዮን ዶላርስ መመደቡን አስታወቀ። ይህንኑ አስመልክቶም ሚኒስትር ጋብርኤል ዊልያምስ በኮሮና ቫይረስ ሳቢያ ሴቶችና ሕፃናቱ ቤት ውስጥ ራስን አግሎ የመቆየቱ ሁነት ለአደጋ ሊያጋልጣቸው እንደሚችል ጠቁመዋልን። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የኒው ሳውዝ ዌልስ የሥነ ጥበብ ሚኒስትር የኮሮና ቫይረስን ደንብ በመተላለፋቸው ሥራቸውን ለቀቁ። አውስትራሊያ ውስጥ በኮሮና ቫይረስ ሳቢያ ሕይወታቸው ያለፉ ሰዎች ቁጥር 54 ደረሰ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።